ዛሬ ማክሰኞ መስከረም 6 ቀን 2007 ዓ ም ነው ሰለሞን ክፍል ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጅ ይታየ እንስማ። ጤና ስጥልኝ እንደምናምሽታችኋል የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ለምዕራብ አፍሪቃዊ የኢቦላ ወረርሽኝ ቀውስ ዩናይትድ ስቴትስ የምትሰጠውን ምላሽ በማጠናከር ላይ መሆናቸው ተነግሯል። ፕሬዚደንቱ ዛሬ ጆርጂያ ክፍለ ግዛት አትላንታ በሚገኘው የዩናይትድ ስቴትስ የበሽታዎች መቆጣጠሪያ እና መከላከያ ማዕከል ሲዲሲ በሚያካሂዱት ጉብኝት ሶስት ሺህ አሜሪካውያን ወታደሮች በወረርሽኙ ወደ ተጠቁት የምዕራብ አፍሪቃ አካባቢዎች እንደሚላኩ ይፋ ያደርጋሉ ተብሎ እየተጠበቀ ነው። አሜሪካውያኑ ወታደሮች እያንዳንዳቸው በቫይረሱ የታመሙ ሰዎችን ለብቻ ለይቶ ለማከም የሚውሉ አንድ መቶ አልጋዎች ያሏቸው አስራ ሰባት የጤና ማዕከሎችን ይገነባሉ ተብሏል። በየሳምንቱ አምስት መቶ የጤና ሰራተኞችን አሰልጥኖ የሚያወጣ ማዕከልም ይሰራሉ ተብሏል። ዋይት ሀውስ ባወጣው መግለጫ መሰረት የሚሰማራው ተልእኮ የእዝ ማዕከል ላይቤሪያ ዋና ከተማ ሞንሮቪያ ውስጥ ነው የሚቋቋመው። ዩናይትድ ስቴትስ ኢራቅ ውስጥ ባሉ ጽንፈኛ ቡድኖች ላይ የጥቃት ዘመቻዋን አስፍታ ጀቶቿ ከዋና ከተማዋ ከባግዳድ በስተደቡብ ምዕራብ ያሉ ኢላማዎችን በቦምብ ደብድበዋል። የዩናይትድ ስቴትስ የመከላከያ ሚኒስቴር ትናንት ሰኞ ማታ ባወጣው መግለጫ የእስልምና መንግስት የሚባለው ቡድን ጥቃቱን ቀጥሎ ባለበት በዚህ ወቅት አሜሪካውያንንና የአሜሪካን ጥቅሞች ከጥቃት ከመጠበቅ አልፎ የተወሰደ የመጀመሪያ እርምጃ መሆኑን አስረድቷል። ሌላም የአየር ጥቃት ሰሜን ኢራቅ ሲንጃር ተራራ አካባቢ መካሄዱ ታውቋል። ፕሬዝደንት ባራክ ኦባማ ባለፈው ሳምንት በቴሌቪዥን ለህዝቡ ባደረጉት ንግግር ዩናይትድ ስቴትስ በእስላማዊ መንግስት ላይ ወታደራዊ እርምጃዋን አስፍታ ታካሂዳለች፣ ጽንፈኞቹ ተዋጊዎች ባሉበት ሁሉ ደርሶ ለማውደም ያላሰለሰ ጥረት ትመራለች ሲሉ መናገራቸው ይታወሳል። ይህ በዚህ እንዳለ የዩናይትድ ስቴትሷ የሚኒያፖሊስ ከተማ ዋናው ኢማም የእስልምና መንግስት ጽንፈኞች በእጃቸው ያሉ ታጋቾችን እያረዱ የመግደላቸው ተግባር ከእስልምና የራቀ ነው በማለት አወገዙ። ሼክ አብዱራህማን ሼክ ኦማር ለአሜሪካ ድምፅ የሶማልኛ አገልግሎት በሰጡት ቃል በእስልምና ህግ መሰረት ታጋች መብት አለው፣ በዜግነቱ ምክንያት መገደል የለበትም ብለዋል። እስላማዊ መንግስት የተባለውን ቡድን ከሶማሊያው ጽንፈኛ ቡድን ከአልሸባብ ጋር ያመሳሰሉት ኢማሙ ጽንፈኞች የሚፈጽሙት ተግባር ሰዎችን ወደ እስልምና ከመሳብ ይልቅ ይበልጡን ሃይማኖቱን የሚጎዳ ተግባር ነው ብለዋል። የዩናይትድ ስቴትስ ባለስልጣናት አሜሪካ ጦርነቷ ከእስልምና ሃይማኖት ጋር አለመሆኑን ለማሳየት የበለጠ መስራት አለባቸው ሲሉም ኢማሙ አሳስበዋል። ሙስሊሞች በተለይ ከመስከረም አንዱ የሽብርተኛ ጥቃት ተከትሎ የሚገጥማቸውን አድሎ፣ ከበረራ የተከለከሉ ሰዎች መዝገብን፣ ስለ እለታዊ ኑሮ የሚገጥማቸው የሚያሸማቅቅ ጥያቄ ሲሉ ኢማሙ የጠሩትና በመስጊዶች ላይ የሚደረገው ስለላ አሜሪካ ጸረ ሙስሊም ጦርነት ላይ ነች የሚል አመለካከት ያሳድራል ሲሉ አስረድተዋል። እንደዚ ያለው አስተሳሰብ ጽንፈኞችን የሚቀላቀሉትን ቁጥር ያብረክተዋል ሲሉም አክለው ተናግረዋል። ሼሁ እንደ ኤሮፓውያን አቆጣጠር በ208 ዓ ም ሶማሌዎች ወደዚያች ሀገር ሄደው አልሸባብን ሲቀላቀሉ ረድተዋል ተብለው ተወንጅለው የነበረ ሲሆን ክሱን ማስተባበላቸው ይታወሳል። የዩክሬን ፓርላማ ዛሬ ማክሰኞ በሀገሪቱ በስተ ምስራቅ የተገንጣይ እንቅስቃሴ በሚካሄድበት ግዛት የበለጠ የራስ ገዝ አስተዳደር እንዲኖር የሚያደርግ ህግ ማጽደቁ ተነግሯል። የሀገሪቱ ፕሬዚደንት ፔትሮ ፖሮሼንኮ ያቀረቡት ይህ ህግ ሀገሪቱን ላለፉት አምስት ወራት ከፋፍሎ እርስ በርስ ሲያዋጋ የቆየውን ጦርነት ለማስቆም የታለመ ነው። የሩሲያ ወገንተኛ የሆኑ የተገንጣዮች መሪዎች የህጉን መደንገግ ያለውን ሚና ሲያጣጥሉት ተስተውለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጂት ታዬን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ22 እና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። ባለፈው ሐሙስ መስከረም አንድ በጋምቤላ ክልል ጎደሬ ወረዳ በጎሳዎች መካከል በተነሳ ግጭት በርካታ ሰዎች እንደሞቱና አያሌ ሌሎች እንደቆሰሉ ቈሰሉ የዐይንማኞች ገልጸዋል። የፌዴራል ጉዳዮች ሚኒስቴርም ግጭት መከሰቱን አረጋግጦ የጸጥታ አስከባሪ ኃይል ወደ አካባቢው በመግባቱ አሁን ሁኔታው የተረጋጋ ነው ብሏል። ጉዳዩ እየተጣራ ስለሆነም በግጭቱ የሞተና የቆሰለ ሰው ቁጥር እንደማይታወቅ ገልጿል። ትዝታ በላቸው ዝርዝሩን አጠናቅራለች። ባለፈው ሐሙስ መስከረም ሁለት የግጭቱ መረጃ እንደደረሰን ወደ ጋምቤላ ጎደሬ ወረዳ ደወልን። አለም ገና እየቀጠለ እየሄደ ነው። ምንድን ነው የሆነው? ዛሬ ጎደሬ ውስጥ ምን ሆነ ነገሩ? ከዚህ በፊት ነው የተጀመረው። የመሬት ጉዳይ ነው። ምሳሌ የመሬት ጉዳይ ነው። ትላንት ደብደፋ ጀመሩ። ደሞ አቶ ኡታው ይባላሉ። እርሳቸውና ስምንት ሌሎች ሰዎች በግጭቱ ምክንያት ወደ ጋምቤላ እየሸሹ መሆናቸውን ነው የነገሩን። ባለፈው አርብ እርሳቸውና ሌሎች ከአካባቢው መረጃ የሰጡን እንደገለጹት ግጭቱ በመዠንግር ጎሳዎችና ደገኞች በሚሏቸው ከሌላ የኢትዮጵያ አካባቢዎች መጥተው በሰፈሩ መካከል ነው። መነሻው መሬት ነው ብለዋል አቶ ኡታው። የፌዴራል ጉዳዮች ሚኒስቴር የህዝብ ግንኙነት ኃላፊ አቶ አበበ ወርቁም ይህንን አረጋግጠውልናል። ግጭቱ የተካሄደው በጎደሬ ወረዳ በሚገኙ መዠንግር አካሼና ሜቲ በሚባሉ ቀበሌዎች መሆኑን ሌላው ከስፍራው ያነጋገር ናቸው አቶ ኤልያስ የሚባሉ የአይን ማኝ ገልጸውልናል። የአሁኑ ግጭት የተከሰተው በመጀመሪያ ከጥቂት ቀናት በፊት አምስት የሚሆኑ የደገኞች ቤቶች በአካሼ ቀበሌ ባልታወቀ ሰው መቃጠላቸው፣ ከዚያም በዚያው በአካሼ ቀበሌ አንድ የመዠንግር ሰው ተገሎ መገኘቱ ያስነሳው ቅራኔና የመዠንግር ሽማግሌዎች ለእርቅና ለመሐላ ያደረጉት ጥሪ ተቀባይነት ባለማግኘቱ ነው ብለዋል አቶ ኤልያስ። ጳጉሜ አምስት ተጀምሮ መስከረም አንድ በተፋፋመው የመዠንግርና ደገኞች ግጭት በጋምቤላ ክልል የመዠንግር ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ጸጋይ ገንጀቦ ከነ ሁለት ልጆቻቸው፣ እንዲሁም አቶ አልአዛር ሱምኮይ የተባሉ የወረዳው የአደጋ መከላከል ሰራተኛ ከነ ልጃቸው፣ ሌሎች የመዠንግር ጎሳ አባላት ጭምር 17 ሰዎች እንደሞቱና 41 እንደቆሰሉ ከቦታው ያነጋገርናቸው የዓይን እማኞች ተናግረዋል። ከቆሰሉት መካከል የመጀንግር ከፍተኛ ፍርድ ቤት ፕሬዝደንት ዳኛ ባለቤት አማን የተባለ የጎደሬ ሆስፒታል ውስጥ እየተረዱ የተቀሩት ደግሞ በአቅራቢያው በሚገኝ በቴፒ ሆስፒታል እየታከሙ መሆኑን አቶ ኤልያስ ገልጸዋል። ከደገኛ በኩል የሞተና የቆሰለ ሰው ቁጥር እንደማያውቁ ተናግረዋል። በዛሬ ዕለት የአገር መከላከያ ሰራዊት፣ የፌዴራል አድማ በታኝ ኃይሎች በአካባቢው ስለሚገኙ ጸጥታ እየሰፈነ ነው ብለዋል። ሌላ ስማቸው እንዳይጠቀስ ጠይቀው ስለ ግጭቱ መረጃ የሰጡን ግን በግጭቱ ሰባ ሁለት ደገኞች እንደሞቱ የሞቱ የመዠንግር ጎሳ አባላት ከዚያ ከፍ እንደሚል ግል ተናግረዋል። ያነጋግሩን የመዠንግር ጎሳ አባላት ጥቃቱ የተካሄደው በገጀራ እና ቆንጨራ ከቤት ቤት በማሳደድ ነው ይላሉ። ግጭቱ ግን ስር የሰደደ እና የቆየ መሆኑን አቶ ኡታው ገልጸዋል። ከዚህ በፊት የውጊያ ፈተሮ ነበር እና በዚህ ያለው ክልል ወደዛ ሄዶ አታርቶ በዛው አለቀ ብሏል። ግን አላለቅም። አሁን ልክ እንደ በዛው ሰዓት ትንሽ ትንሽ እያሉ እያሉ በቃ አሁንም ያቺኛው ነው እንደገና ይቀጥለታል። ብዙ ጊዜ እንደዚህ የለም ግን ልክ ያው በዛው ሰዓት ስለጀመረ አሁን ምን አላቆምም። መንግስት ስለመጣ ነው እንጂ ይፈሩት ግን በሌሊት ሰው እየተፋ እየተፋ ያለን ያለን ደገኞች ወይም ሰፋሪዎች ከሚባሉት ወገኖች ለማነጋገር ያደረግነው ጥረት አልተሳካም። ሙከራችንን ግን እንቀጥላለን። የፌዴራል ጉዳዮች ሚኒስቴር የሕዝብ ግንኙነት ኃላፊ አቶ አበበ ወርቁ ካሁን በፊትም በቡና መሬት ላይ በአካባቢውና በሰፋሪው ሕዝብ መካከል ግጭት እንደነበር ተናግረዋል። በአሁኑ ግጭት ምክንያትም ተፈናቅለው ወደ ቴፒ የተወሰዱ ሰዎች እንዳሉ ገልጸውልናል። ቁጥራቸውን ግን አልገለጹም። የሞተና የቆሰለ ሰው ቁጥር ሲጣራ ዝርዝር መግለጫ ሊሰጡንም ቃል ገብተዋል። አብይ ርዕሱን ነበር ያደመጥነው አድማጮች የምትከታተሉት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው አሁን በአንድ ወቅታዊ ዓለም አቀፍ ርዕሰ ጉዳይ ዙሪያ ባለፈው ቅዳሜ የተጀመረ ውይይት ነው ቀጣዩ ራሱን እስላማዊ መንግሥት በማለት የሚጠራው ጽንፈኛ ቡድን እንቅስቃሴ በዓለም ዙሪያ የፈጠረው አሳሳቢ ሁኔታና እንዲሁም ቡድኑ በቅርብ የፈጸማቸውን አሰቃቂ ግድያዎች ተከትሎ ዩናይትድ ስቴትስና አጋሮቿ ለመውሰድ እየተዘጋጁ ያሉትን እርምጃ ይመለከታል። ጽንፈኛው ቡድን እንደ አውሮፓውያን የዘመን አቆጣጠር በ2013 ዓ ም ሶሪያ ውስጥ ያገተውን እንግሊዛዊ የረዴት ሠራተኛ ዴቪድ ሄንስን ባለፈው ቅዳሜ በጭካኔ አንገቱን ቀልቶ የገደለበትን የቪዲዮ ምስል በኢንተርኔት አማካይነት ማሰራጨት ተከትሎም በቡድኑ ላይ የተቀሰቀሰው ቁጣ አይሏል። ቡድኑ ሶሪያ ውስጥ ያገታቸውን ምዕራባውያን ሕይወት እንዲህ ባለ የግፍ አገዳደል ሲቀጥፍ የሁለቱን አሜሪካውያን ጋዜጠኞች መቀላት ጨምሮ ያሁኑ ሦስተኛው መሆኑ ነው። የውይይቱ ተሳታፊዎች ፕሮፌሰር አህመድ ሞዬን እዚህ በዩናይትድ ስቴትስ የሚገኘው የሃዋርድ ዩኒቨርስቲ የጤና ሳይንስ ትምህርት መምህርና የእስልምና ጉዳዮች አዋቂ ናቸው። በተጨማሪም በዚሁ ዩኒቨርሲቲ በቅርቡ የተጀመረው በኦቶማን አገዛዝ ዘመነ መንግሥት ላይ ያተኮረ የድረ ምረቃ ትምህርት መምህርም ናቸው። ዶክተር አብደላ ከድር አህመድ በቱርክ የሜይ 19 ዩኒቨርሲቲ የአረብኛ ቋንቋ ትምህርት ረዳት መምህርና የእስላማዊ ጥናቶች አዋቂ ናቸው። እንግዶቹን ያወያየው አሉላ ከበደ ነው። ሁለተኛውንና የመጨረሻውን ክፍል እነሆ። ዶክተር አብደላ ወደ እርሶ ነው የምመጣው። ቀደም ብለው ፕሮፌሰር አህመድ የታሪክ ዳራ አስይዘውናል ታሪካዊ መሠረቱን እስኪ ወደ አሁኑ እንምጣ። የእነኚህ ሁለት አሜሪካውያን ጋዜጠኞች አገዳደል ራሱን እስላማዊ መንግስት ብሎ የሰየመው ድርጅት በዘግናኝ ሁኔታ ሰዎቹን በአደባባይ ከቀላ በኋላ ለብዙዎች ያ አስፈሪ ገጽታ ያለው የቪዲዮ ምስል እንዲሰራጭ የማድረግ ቁጣን የቀሰቀሰበትን ሁኔታ ተመልክተናል። መጀመሪያ በእስላማዊ እምነት በእስላማዊ አስተሳሰብ ይሄ እንዴት ትመለከቱታላችሁ? እኔ በመጀመሪያ ፕሮፌሰር አህመድ ታላቅና ከኔም የእኛ ጀኔሬሽን ሳይሆን ከኛ በፊት የቆዩና እውቀታቸውን ሰፋ ያለ አባት የሆኑ የአካባቢን ሁኔታም ሆነ የበፊቱንም የታሪክ ሁኔታ ግንዛቤያቸው ከኛ የላቀሰለ ከሳቸው ነው የምንማረው። እኔ በሳቸው ላይ የምጨምረው እንኳን የለኝም። በዚህ በጣም ጥልቅ የሆነ አነጋገር ነው። ምድል ስትን በምገባ የመረዳት ተመራቂ የብ ተመራቂ እንደመሆናቸው እና ከዚያ በኋላም በዙ ፊልድ ብዙ ጊዜ ቆዩ በመሆናቸው ብዙ አብራርተዋል። ይሄ ሹ ሙስሊሞች በአንድ ላይ የተነሱበት ጉዳይ አይደለም። ሰው ከየአካባቢ ተነስቶ በአካባቢ የእስላም ክላፋን እመልሳለሁ ካለ ሊሆን አይችልም። እና ዛሬ ያለንበት ሴንቸሪ ላይ ሁለት ሴንቸሪ ኦልሞስት የቆየ ሁኔታ አለ አለመጣፋዊ የሆነ ይህን እንደ አንድ መንደር እና እንደ ባለባታዊ ግዛት ተነስቶ ሃይማኖት እና የእስላም ታሪክን መልሶ በአንድ አካባቢ እሆን አደርጋለሁ ብሎ የመመቻቱ ሁኔታዎችን ያላገናዘበ ምናታዊ ያልሆነ አካባቢ በመሆኑ ይህ አሁን የምናየው ጥፋት ሁሉ ይሄ ከአሁን ቅድም ያልከው ኢራቅ ላይ የተከሰተው ብቻ አይደለም። ቀደም ብሎ ብዙ ቦታዎች ላይ እንዲህ ያሉ ሁኔታዎች አሉ። ሰዎች በመመካከር በፓርሊመንታዊ ፕሮሲጀር መንግስትን ለውጥ እናመጣለን፣ ዲሞክራሲን እናሰፍናለን፣ ሰላማዊ ሀገር እናደርጋለን፣ መርቶችን እናስከበራለን ብሎ የሚያምልክ እንዳሉ፣ ሌሎች በሀይል እናመጣለን ይህንን ነገር በይለው ያተመዘቅበት ሁኔታ ያለ በእስላማዊ ቶርናመንት ውስጥ የነበረ ሁኔታ ስለዚህ አሁንም በዛን ጊዜ የነበረውን ስህተት አሁንም መድገም ነው የመጣው። ደግሞም ፕሮፌሰር ግድብ እንዳለ ይህ ያለ ደግሞ መጥፎ አካሄድ፣ ሰዎችም በገሀድ እዚህ በሰፊ ገድሎ ከዛ ደግሞ ለማስፈራራት፣ ይህም ታላቅ መንግስት ፓወሩን እያወቁ አሜሪካን የሚያክል መንግስት በሀይል ወደ ሀገሪቷ ላይ የመስዓድና ለጥፋት ደግሞ የመጋበዙ ሁኔታ በፍጹም ሃይማኖታዊ ሊቃውንቶች ይፉት የማይገባ የሚደግፉትን አሉ ብዬ አልገምትም። ምናልባት የነሱ መስመር ላይ ያሉ ካልሆኑ በስተቀር አብዛኛው ሃይማኖት ሊቃውንት በአሁኑ ሰዓት እኛ አካባቢዊ ሁኔታውን ብቻ ሳይሆን ዓለም አቀፋዊ ሁኔታውን አይተን ነው አንድ ነገር ማሰብ ያለብን የሚል አመለካከት ያላቸው ይመስለኛል። ከዚ የተነሳ ዓለም አቀፋዊ ሰላም አሳሳቢ ነው። የአንድ አካባቢ ሁኔታ ብቻ አይቶ እርምጃ መውሰድ የሚያወጣው ጥፋት ደግሞ ከሁሉም ዘቅታ ነው። ስለዚህ ይህ አካሄድ በፍጹም ተደጋፊ እንዳልሆነና የእስላምን ገጽታን የሚያንጸባርቅ አይደለም። ሃይማኖቱ ዓለም አቀፋዊ ጥሪ ነው የሚያስተላልፈው። አማኞችን ሆነ አማኝ ያልሆኑትን በሰላም አብሮ የመኖር መሰረታዊ አስተምሮ ነው የምሰጠው። ከዚህ የራቀ ነው። እንዲህ ያለ ጨካኝ አካሄድ በፍጹም ሀይማኖትን ያንጸባርቃል ብለን ማለት በጣም ይከብዳል። ብዙ መካከለኛ ምስራቅ በተለይ በአሁኑ እነሱ ኢራቅና ሱሪያን አንድ አድርጎ የመሸየም ነገር እና በዚህ ሁለቱን አንድ አድርጎ መንግስት የመፍጠር ዝንባሌ ጨረሻ ናሻቸው ያነሱት ነገር አለ። እነዚህ ሚድልስት ላይ ያሉት የአረብ ግዛቶች አሁን ያሉበት ሁኔታ ከኮሎናሊዝም በኋላ የተፈጠረ ሁኔታ ነው። ይህንን ለመቀየር የሚደረገው እንቅስቃሴ በጣም ጥበባዊ መሆን አለበት። ሁሉም ነገር ዛሬ ግሎባል ሲትዌሽን ግድ ይላል። በአካባቢ ያሉትን ሌሎችን ሙስሊም ያልሆኑ ሀገሮችን ሁኔታ ማገናዘብ ግዴታ ነው። አንድ ሚሽን ለማምጣት ማለት ነው። ለልጥን ለማምጣት ስንነሳ ሀሳባችን ደግ በሆንም የሚያወጣው ውጤት አካሄዳችን እንዴት ነው የምለውን የግድ ማየት ሀይማኖቱም ራሱ ያዛል። ከዚህ የተነሳ የነበረውን የእስላማዊ ግዛት ሁኔታ የመመለስ ማለትም ልክ የክላፋ ሁኔታ እንዳነሱት ማለት ነው። ክላፋ ማለት ሙስሊም ሀገሮች በሙሉ በአንድ አመራር የመገዛት ፍላጉ ይህ አስራ ሶስት ሴንቸሪ የቆየው በአንድ አመራር ስር የቆቱ መጨረሻ ላይ በኦቶማን ኤምፓየር የቆመው ሁኔታ እንደገና እንድመለስ የመመኘቱ እና ማሰቡ እሱ ላይ የመስራት ሁኔታ አለ። ነገር ግን ሰዎች ይህንን ሪያላዝ እናደርጋለን ብሎ በምንቀሳቀሱበት ጊዜ ምን የሚያደርጉ አካሄድ የሃይማኖቱ ሊቃውንቶች ተስፋፍተውበት በዚህ አይነት መሆን አለበት ብሎ አሁን ያሉት ደግሞ የሀገሩ የተለያዩ አረብ ሀገሮችን በዓለም አቀፍ ደረጃ ወሰናቸው ታውቆ በሀገር ደረጃ ተሰይሞ ያሉት ሀገሮች የራሳቸው ሉዓላዊነት የማስጠበቅ ሁኔታ ደግሞ እንዳለ ሆኖ ከዚህ ጋራ ሰዎች እንደዝ ነው ወደ አንድ ግዛት የሚመጡት የሚለው ያልተስማሙበት ጉዳይ ነው። መልካም። ፕሮፌሰር አህመድ ዶክተር አብደላም እንዲሁ በበኩላቸው ዝርዘር አድርገው ተመልክተውታል። ከመጨረሻ ነጥባቸውን እንነሳ። ፕሬዚዳንት ባራክ ኦባማ በጣም ሲጠበቅ የነበረ በዓለም ዙሪያ ከፍተኛ ትኩረት የተሰጠው በዚህ ቡድን ላይ ባደረጉት ንግግራቸው ይሄ ቡድን እስላማዊ መንግስት ራሱን ይበል እንጂ እስላማዊም መንግስትም አይደለም ብለዋል። እርስዎ ቅድም እንዳሉት ራሱን መንግስት ያደረገ ወገን ነው እንጂ የመንግስት ይዘትም የአስተዳደር ስርዓትን የተከተለም አይደለም የዚህ ቡድን ድርጊት ይህ የጭካኔ አቀራረብ እስላማዊም አይደለም የሚለውን የፕሬዚዳንት ባራክ ኦባማ አስተያየት ተንተርሶ የተፈጸመው የጭካኔ ድርጊት ለእስልምና እምነት በተሳሳተ መንገድ ለሚረዱት ሰዎች ከሚሰጠው ሌላ ምን አዎንታዊ ስፍሬ ያስገኛል? እንዴት ይገመግሙታል? ፕሬዚደንት ኦባማ የአሜሪካን ፕሬዚደንት ነው፣ የሁሉም ፕሬዚደንቱ ሀገር ውስጥ ፕሬሸር ያለበት ኮንሰርቬቲቭ እና በሊበራል የሚባሉ ጦር ፈላጊዎችም ጦር የማይፈልጉም ግን እሱ በደንብ ከሌላው ሕዝብ የተረዳው ያጠናው እሱና አስተዳደሩ ይሄ እስላማዊ አይደለም፣ እኔ እስማማለሁ። በዚህ በኩል የተደረገው ድርጊት ከምድር ተነስቶ እኛ የእስላማዊ መንግስት እንመሰረት ምኞት ነው፣ የራሳቸው ምኞት ነው ግን ዘዴውን አልተከተሉም። ሃይማኖትም የሚፈቅደውም አልተሰሩም። ሁለተኛ በእውነት በወንነት በእስላምነታት ደግሞ ኬቱም አገር ተሰብስቦ አንድ ምድር ሀገር ላይ መጥተው እንደገና አንድ መስላ መስላማዊ የሆነ መንግስት እናቋቁማለን ማለት በፖለቲካል ሳይንስም በኢንተርናሽናል ሎው በሌላም በኩል ትንሽ ከተለ ከልማዱ ውጭ ነው። ደግሞ ሙስሊም የሆነ እህል በየቦታ ይገዛል። ማሌዢያ የሆነ እስላም መንግስት ነው። ኢንዶኔዥያ፣ የመንም፣ አፍጋኒስታን በየቦታ መንግስት እስላማዊ ከሆነ የእስላማዊ ህግ ተከትሎ ነው የሚሄደው። እነዚህ ግን በጉልበት መጥተው ይህንን ሁኔታውን ባዶነት አይተው ሲገቡ ብጥብጥ ይመጣል። ስለዚህ እስላማዊ አይደለም ሙስሊም ብጥብጥ የሚወድ ካለ ሱማ ከመስመሩ የወጣ ይመስለኛል። በስነ ስርዓትና በዲሞክራሲነቱ አመራረጡን ብዙ ዘዴ እስካለ ተከተለ እስላማዊ አይደለም። በእኔ አስተያየት ሙስሊም ሀገሮች ብሶት የላቸውም። ጦርነት ሀገራቸውን ይኖሩ እሱ እንዳለ ይዘን የአሜሪካን ሁኔታ ነው ያስረዳሁ። ያኛው አልገባሁ ዶክተር አብደላ ወደ ርሶ ልመለስ። ይህ ብዙዎችን የእምነቱ ተከታዮች የሚያሳስብ ጉዳይ ይሄ የእስልምና እምነትን መሰረቶች ያልተከተለ ግለሰቦች የወሰዱት ድርጊት በአገር ውስጥም ሆን በውጭ ሀገር በሚኖሩ ሃይማኖታቸውን በወጉ በሚከተሉ ሰላማዊ ሙስሊም የማህበረሰብ አባላት በጅምላ መፈረጅ ትክክለኛውን ሃይማኖታዊ መሰረት እንዲረዱ ለማድረግ የእምነት ምሁራን፣ የእምነት አባቶች አዋቂዎች ምን ማድረግ አለባቸው? የእምነቱ አባላትስ በምግባራቸው በድርጊታቸው ለሌሎች እንዴት ሊያሳዩ ይቻላል? በመጀመሪያ አንቺ እንዳልከው ነው። ይሄ ትልቅ ኃላፊነት የሚወድቀው በሃይማኖቱ ሊቃውንቶች ላይ ነው። ይሄ ሃይማኖት ሰዎች ባጠፉት የምንመዘን ሃይማኖት አይደለም ብሎ የመግለጽና የማስተማሩ ኃላፊነት በሃይማኖቱ ሊቃውንቶች ላይ ይወድቃል። ስለዚህ በመጀመሪያ ደረጃ ይሄንን ድርጊት የሚባሉ ዛሬ በምድር ላይ ያሉ የሃይማኖቱ ሊቃውንቶች እንጂ ከኛ በላይ ስለ ሃይማኖቱ በአባትነት እየመሩ ያሉ ዓለም አቀፍ ደረጃ የታወቁ ዑለማዎች አሉ። እነዚህ ሊቃውንቱ ራሳቸው ይህንም ጉዳይ ለዓለሙ ሕብረተሰብ ማስረዳትና ማስተማር አለባቸው። የጋራ መግለጫ መውጣት አለበት። የተለያዩ ሎካልና ኢንተርናሽናል የሆኑ የሁለማዎች ማህበራት አሉ። በአፍሪካ ደረጃ አለ። በሌላም ኮንቲነንት ደረጃ መድሪስ ደረጃ የተቋቋሙ ትልልቅ ማዕከላት አሉ። በአል የሚባሉ ሙፍቲዎች ዑለማዎች የሚመሩ በጋራ መግለጫ የማውጣትና በዚህ ሰው ትክክለኛውን አሻሸብ የማድረግ ኃላፊነት ይህንን ጉዳይ በአስቸኳይ መስመር ማስያዝ ኃላፊነት አለባቸው። መጀመሪያ ደረጃ ይህንን ማስገንዘብ የፈልገው። በተረፈ ማንም ሰው ማንም ሰው ጠጋ ብሎ ያየና ትክክል ሃይማኖቱን የተገነዘበ ሰው የሚያውቀፉት ሰዎች ጥፋት ሃይማኖቱን እንደማይወክል መገንዘብ የግድ ይላል። በዚህ እንግዲህ አንዳንድ ሰዎች ሃይማኖትን የማጥላሸት አጋጣሚ አግኝቶ ብዙ ዘመቻ የማያካሄዱ ይታያሉ። ሆኖም የማስተማርና የማስተካከል ግዴታ ነው ያለው። ስለዚህ እኛ የምንለው እነዚህ ሰዎች በዚህ ሎካል ደረጃ በኢራቅና ሱሪያ ምክንያት አድርጎ ሲነሱ ራሱ በአካባቢ ያለው ህዝብ፣ አሁን እኮ እኛ ቱርኪያ ነው ያለነው፣ ሁለት ሚሊዮን የሚሆን ሱሪያዊ በዚህ ችግር እዚህ ቅደኛ ሆነ ባለበት ሁኔታ ስልነሱ ይነግሩናል። በመጀመሪያ የጀመሩት እኮ ክርስቲያን ወይም ሙስሊም ያልሆነውን በመግደል አይደለም። አሁን በእርግጥ የመጨረሻ ዘንት ነው። ከዛ በፊት ግን በዚህ አይነት በዚህ አይነት ሲያርጓቸው የነበሩ ቤተሰቦች ይዜ እያለቀሱ ሲነግሩን የነበረ በጣም አስከፊ የሆነ አካሄድ ገና ለገና ሁለቱ የተለያዩ ቡድኖች ካለው ከሱሪያ መንግስት ጋር በሚሳለምበት ወቅት ጀመሩት። ይሄ ተኋላሚ የሆነውን በመግደልና በሜዳ ላይ በማድረግ ነው ምንም እንቅስቃሴ። ስለዚህ አካሄዳቸው ከመጀመሪያም በጣም አስቀፊ ነበር። አሁንም ያሉበት ሁኔታ በጣም አደገኛ እና መቆም ያለበት በተለይ ዑለማዎች ይህምን ሀሳብ ያን ተካፍሎ ባአለመጣ ህብረተሰብ ማስከበር ላት መጣ አለባቸው ይላለ። ትምህርታዊ ውይይቱ ይቀጥላል። ሌሎች ውይይቶችን መልሰን እንጋብዛችኋለን። ዶክተር አብደላ ከድር አህመድ ከቱርክ ፕሮፌሰር አህመድ ሞዌን ከዚህ ከዋሽንግተን ዲሲ እንግዶች የሁለታችሁንም ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። እኛም እናመሰግናለን። እሺ ደህና። አሁን ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው የአሜሪካ ድምፅ ራዲዮ ልዩ ስርጭት የዛሬው ዝግጅት እየተጠናቀቀ ነው። ከምሽቱ ሦስት ሰዓት ላይ በአጭር ሞገድ በ22 እና በ25 ሜትር ባንድ እንዲሁም በአረብ ሰዓት በሚተላለፍላችሁ መደበኛ ስርጭት እንደገና እንገናኛለን። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳቸው የቆየው ሰለሞን ክፍሌ ነኝ። ፕሮግራሙን ይመራልን ኃይሉ ታምራት ነው። ለዛሬ በቀጣዩ የቴዲ አፍሮ በሰባ ደረጃ ሙዚቃ ይሆናል የምንሰናበተው የቴዎድሮስ ካሳሁን ሌላ ድንቅ የባህል ጨዋታ ነው። እንደ ቀደምት ድርሰቶቹ ሁሉ በሰባ ደረጃም በአድማጮች ዘንድ በጣም ተወዶለታል ነው

есыыар